ዩናይትድ ስቴትስ በሺዎች የሚቆጠሩ ተገድለውበታል፣ ከሁለት ሚሊዮን በላይ ተፈናቅለውበታል በተባለው የኢትዮጵያው ትግራይ ክልል ግጭት በተፈጸመው ከፍተኛ የሰብአዊ መብት ጥሰት ተሳትፈዋል በሚል በተከሰሱት የኤርትራ ባለስልጣን ላይ ማዕቀብ መጣሏን አስታውቃለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ዛሬ ባወጣው መግለጫ የኤርትራን መከላከያ ሰራዊት የጦር ኃይሎች አዛዥ ፊሊፖስ ወልደ ማርያምን በጅምላ ፍጅት በፆታ ጥቃት፣ እንዲሁም ሰላማዊ ዜጎችን በመንገድ ላይ ሆን ብለው እንዲገደሉ በማድረጋቸውና በሌሎች የሰብአዊ መብት ጥሰቶች በመክሰስ በጥቁር መዝገብ እንዲመዘገቡ ያደረገ መሆኑን አስታውቋል። የዩናይትድ ስቴትስ ገንዘብ ሚኒስቴር የውጭ ይዞታና ንብረቶች ቁጥጥር ዲሬክተር አንድሪያ ጋኪ ባወጡት መግለጫ የዛሬው እርምጃ ዩናይትድ ስቴትስ ለእንዲህ አይነት አስነዋሪ ድርጊት ተጠያቂ በሆኑና ግጭቱ እንዲባባስ በማድረግ ኢትዮጵያን ወደ ሰቆቃ እንዲያመሩ ያደረጉ ወገኖችን ዋጋ ለማስከፈል ያላትን ቁርጠኝነት ያሳያል ብለዋል። ጋኪ በመግለጫቸው ኤርትራ በአስቸኳይና በዘላቂነት ኃይሎቿን ከኢትዮጵያ እንድታስወጣ ሁሉም ወገኖች የተኩስ አቁም አድርገው መነጋገር እንዲጀምሩና የሰብአዊ መብት ጥሰቱ እንዲቆም እናሳስባለን ብለዋል። የዩናይትድ ስቴትስ የኤርትራ ሰራዊት ትግራይ ለቆ እንዲወጣ በተደጋጋሚ ስታስታውቅ መቆየቷም ተመልክቷል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ ተፈጽመዋል ከተባሉ የሰብአዊ መብት ጥሰቶች ጋር በተያያዘ ዩናይትድ ስቴትስ በኤርትራ የመከላከያ ኃይሎች ጠቅላይ ኤታ ማጆር ሹም ጀኔራል ፊሊጶስ ወልደ ዮሐንስ ላይ ማዕቀብ መጣሏን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ባወጡት መግለጫ አሳውቀዋል። ማዕቀቡ በጀኔራል ፊሊጶስ ላይ የተጣለው የዩናይትድ ስቴትስ የከበዱ የሰብአዊ መብቶች ረገጣዎች በሙስና በዓለም ዙሪያ ተጠያቂ ናቸው የምትላቸውን ሰዎች በምትፈርጅበት ማግኔትስኪ የተጠያቂነት ሕግ በሚባለው ድንጋጌ መሰረት መሆኑን የውጭ ጉዳይ ሚኒስትር አመልክቷል። በሌላ በኩል ግን ይህን የዩናይትድ ስቴትስን እርምጃ ተቀባይነት የሌለው ሲል የኤርትራ መንግስት ኮንኗል። የኤርትራ መንግስት ደብዳቤውም ሆነ የደብዳቤው መንፈስ ፈጽሞ መሰረተ ቢስና ኤርትራን ለማሸማቀቅ የታሰበ ነው ሲል የጠራው ሲሆን እንደማይቀበለውም አስታውቋል።